ፈረንጅት በመግቢያው እንዳስተዋወቅኩት የዛሬው ባህልና ማህበረሰብ አዘጋጅ አሉላ ነው። አቲ እንጅታይናል ለለውጥ ያህል እኔ ለሆን ነው፣ ነገር ግን ሁለታችንም የተገኘንበት ዝግጅት ላይ ነው። የዛሬው ባህልና ማህበረሰብ የሚያተኩረው ፀሐይ ፐብሊሸርስ በመባል የሚታወቀው ፀሐይ አሳታሚ ድርጅት በቅርቡ እዚህ ዋሽንግተን በኮንግረስ ቤተ መጻሕፍት ተምሳሌት የተባለውንና የ ስልሳ አራት ሊወሳ የሚገባ ታላላቅ ታሪክ ያላቸውን ኢትዮጵያውያት የዘከረ መጽሐፍ ያስተዋወቀበት ዝግጅት ተካሂዶ ነበረ። አሉላ፣ እንደ ተመለከትከው በርከት ያለ ተመልካች በስፍራው ተገኝቷል እና አዘጋጆቹም በጣም የተደሰቱበት ነበር። ልክ ነው። ትክክለኛ ቦታውን ያገኘ ይመስላል። በዋናው ኮንግረስ ቤተ መጻሕፍት ተምሳሌት በራሴ ዋና የሚያሳታሚ የብዙ ፀሐይ ድርጅት ፀሐይ ፐብሊሸርስ ዋና ስራአስኪያጅ ኤልያስ ወንድሙ በተገኙበት ሌሎች በታሪኩ የተገለጹ ሰዎች ውስጥም እንግዶች ነበሩ። ልክ ነው። እንግዶች ነበሩ። ታዋቂዋ አርቲስት አለም ፀሐይ ወዳጁ፣ ዶክተር ሌኒ ገብረ መድኅን እንደውም እሳቸው ከአባታቸው ጋር ነበሩ በስፍራው የተገኙትና የተዋወቁት እንግዲህ በመጽሐፉ ላይ ደግሞ ከታሪካቸው ከተወሳላቸው ከሚታወቁ መካከል ወይዘሮ አበበች ጎበና እሳቸውን የማያውቅ የለም። ጋዜጠኞችም፣ ሐኪሞችም፣ ሳይንቲስቶችም እንደዚሁም ደግሞ ስማቸው ገኖ ያልተጠራ በስማቸው የማይታወቁ ነገር ግን በማህበረሰባቸው ትልልቅ ስራዎችን የሰሩ ሴቶችን ይዘክራል ይዘክራል። አንዷን እናስታውስ። ወደ አንቺ ዝግጅት በቀጥታ ፍጥነ እንድናምራ ማርታ መለሰ ወልደ ማርያም የግንባታ ሰራተኛና የክሬን ባለሙያ ናት። የደረጀ ታሪክ ካላቸው ሰዎች ጋር የትላንታ ወጣትም በሰራችው ለየት ያለ ስራ እንሰራት ሴቶች ውስጥ አንዷ ሆናለች። የሴቶች ታሪክ ስለሆነ በሌላ ፕሮግራም በሴቶችም እንደምንመጣበት እንደምንመልከተና ባልነኩም ዛሬ አካፍልና ልክ ነው። ወይዘሮ ቅድስት ገረመው የዲሲ መንግስት የአፍሪካ ጉዳዮች ክፍል ኮሚሽነር ናቸው። አቶ ዮሐንስ አሰፋ የህግ ጠበቃ ናቸው። በዚሁ በአካባቢያችን የሚኖሩ ለልጆቻችን አርአያ ኢትዮጵያውያት መኖራቸውን ማሳየት የሚያኮራ ነው፣ ሊዘወተር ይገባል ነው ያሉት። ዮሐንስ አሰፋ ባላለው በጣም ደስ ብሎኛ እዚህ በመገኘት ትልቅ ታሪፍ ነው ምና ያለ ነው። በአንደኛ ደረጃ እህቶቻችን እናቶቻችንን ለልጆቻችንም ለሴቶች ልጆቻችንም አርአያ እንደሚሆኑ የሚችሉ ትልልቅ ስራ የሰሩ እህቶቻችን ለእናቶቻችን የተጻፈ መጽሐፍ ነው። በጣም ጠለቅ ያለ መጽሐፍ ነው። ስምንት ዓመት ሴት ልጅ አለች። ገዝቼ ለእሷ መስጠት እፈልጋለሁ። ምክንያቱም እዚህ ሀገር ልጆች ሲያድጉ በተለይ ስለ እኛ ስለ ራሳችን ታሪክ አውቀው እነሱን የሚመስሉ ደግሞ ሰዎች፣ ሴቶች ያረጉትን ስራዎች የሚያሳይ እና የሚያኮራ እሷም እንደነሱ ለመሆን አሪያ የሆኗት የሚያረግ መጽሐፍ ነው። ግን ከዛ ባሻገር አልፎ ደግሞ ፀሐይ ፓብሊሸርስ አንድ ያለችን ፓብሊሽንግ ሃውስ እንደው ዓለም ላይ እሷ ብቻ ናት። እና አቶ ኤልያስ ፋውንደሩ ለእኛ ኮሚኒቲ ለሀገራችንም ትልቅ አስተዋጽኦ ነው ለታሪካችን የሚሰራ እነዚህ መጽሐፎች ስለ ራሳችን ታሪክ ስለ ራሳችን ኑሮ ኮሚኒቲያችን የጠለቀ የሰፋ የሆነ እንዲሄድ የሚያስችል ድርጅት ነው እና በጣም መደገፍ ያለበት ነገር ነው። ማህበረሰቡ እንዴት ነው መደገፍ ያለበት? በተለያየ መንገድ አንደኛ ማንበብ ነው። ይሄ የማንበብ ባህላችን እየጠፋ ነው። የኢትዮጵያ ህዝብ ከኛ በፊት የነበረው ጀኔሬሽን በተለይ የአባቴ ጀኔሬሽን ለመጽሐፍ ይሞት ነበረ ከሰው አልፎ አልፎ አስተላልፎት መጽሐፍ እንደ እንቁ ጠበቀበት ዘመን ነበር። አሁን እሱ እየጠፋ ነው እና አንዱ ትልቁ አስተዋጽኦ ሁላችንም ከኛ ከራሳችን ከፀሐይ ፓብሊሸር የኛ ሀብት ነው። አንዳንድ መጽሐፍ እያንዳንዱ ኢትዮጵያ እዚህ ሀገር እንኳን ያለ ቢገዛ ምንም የሰው እርዳታ አያስፈልገውም። የኛኑ ታሪክ ራሳችንን መጽሐፍ መቻላለን። ያንን ልናረግ የምንችለው ግን እኛ ራሳችን መደገፍ እና መደጋገፍ ስንችል ነው። የኔ ስም ቅድስት ገረመው ነው የሚባለው። ዋሽንግተን ዲሲ ውስጥ ኮሚሽነር ሆኜ አገለግላለሁ። ለአፍሪካን ነዋሪዎች፣ በተለይም ሴቶች እንደዚህ ስለተከበሩ ደግሞ በሴትነቴ በጣም አስደስቶኛል። በጣም ደስ የሚል ነው። በተለይም ደግሞ ኤልያስ በጣም ጠንካራ ሰው የሴቶችን እኩልነት የሚያምን እኔ ደግሞ እንደ እናት እንደ እህት እንደዚሁም ደግሞ እንደ ኮሚሽነር በሴቶች ላይ ያሉትን ጭቆናዎች ሁሉ ተመልክቻለሁኝ። ወደፊት ደግሞ እንዲህ አይነት ሁኔታዎች እንዳይኖሩ እንደነዚህ አይነት የመሳሰሉ መጽሐፍቶችን እያነበብን መማር እንችላለን። አቶ ኤልያስ ወንድሙን የፀሐይ አሳታሚ መስራቹን አነጋግሬው ነበር። መጽሐፍ ማንበብ፣ ታሪካችንን ማወቅ፣ ታሪካችንን መረዳት፣ የራሳችንን ራሳችን ማዘጋጀት ሊለመድ ይገባዋል ይላል ኤልያስ የፀሐይ አሳታሚ መስራቹ ኤልያስ ወንድሙን ዝግጅቱ የዛሬ ዓመት ነው። መስከረም ላይ ሎስ አንጀለስ ከተማ ትልቁን ፕሮግራም አድርገን ነው። ከዛ በኋላ የዛሬ ሁለት ወር ገደማ ደግሞ ኒውዮርክ ከተማ ውስጥ ሾምበርግ በሚባለው የታወቀው የጥቁሮች ታሪክ ምርምር ማዕከል ውስጥ ያዘጋጀ ነው። አሁን ደግሞ የላይብራሪ ኦፍ ኮንግረስ ውስጥ ይህንን የመሰለ ፕሮግራም አድርገን፣ ይሄ ሁሉ ሰው ተገኝቶ መጽሐፉም ላይ ደግሞ የነበሩ ሰዎች ልጆቻቸውን፣ አባታቸውን አንደኛውም ይዘው መጥተው ለመካፈል በመቻላቸው በጣም ደስ ይለኛል። ይህ መጽሐፍ ያሳተም ነው። ኢትዮጵያውያኖች ትላልቅ ታሪክ ባለቤቶች ነን እና እንደሱ አይነት ታሪኮች ያለን ሕዝብ እንደ ሀገር ለልጆቻችን ካላስተላለፍ ነው ከኛ ጋር ነው የሚቀረው። ያ ደግሞ ልጆቻችንን የታሪክ ድሃ ያደርጋቸዋል። የታሪክ ደግሞ ድሃ ሲኮን ከገንዘብ ድህነት ይበልጣል። አንገት ያሰብረና አገልጋይ የሆነን ነው ምን ያስቀረን ቆመን እንድንሄድ ያደረገን በየአገሩ በየሄድንበት በሀገራቸው እኩል መሆን ያስቻለን ነገር ታሪካችን ነው እና ያንን ነው ዛሬ በመጽሐፍ መልክ ያቀረብ ነው። እንደ አሳታሚ፣ እንደ ግለሰብ ሰው እንዲያነብ እፈልጋለሁ። ግዴታ መግዛት ያለበትም መጽሐፉን ከላይብረሪ መዋስ ከቻለ መግዛት፣ አቅሙ ካለው ሰው ተውሶ ማንበብ ከቻለ ማንበብ አለብን። የሚገርምሽ ነገር አሁን እየቆየው በዚህ ስራ ላይ እየቆየው ስመጣ ብዙ ነገር እያወቅኩ ስመጣ ዛሬ ያለውን ኢትዮጵያ ውስጥ ወጣት ሆኜ ጉረምዛ ሆኜ የኢትዮጵያን ችግር የፈጠረው እከሌ ነው ብዬ ጣቴን ተቀስተር ነበር እና እያወቅኩ የነበብኩ ስመጣ ግን ያ ግለሰብ አይደለም። የኔ ጠላት ያ ኢትዮጵያዊ ወንድሜ ወይም መህቴ አይደለችም ጠላት። ብቻ ኢትዮጵያን እንድትፈርስ፣ ኢትዮጵያ እንድትጠፋ፣ ኢትዮጵያ ደግሞ ህዝቧ እንዲበታተን የሚፈልጉ ሌሎች ኃይሎች አሉ። የአገር ያህል ከዛም በላይ ነው። በዛ ስርዓት ውስጥ ደግሞ ኢትዮጵያ እንደተደደም ደግሞ የሚፈልጉ እና የታገሉ ሰዎች ነበሩ። ስለዚህ ጥሩም መጥፎም አላት። ግን አንዳንድ ጊዜ የመጥፎ ጎልቶ ይሰማና ወይም ደግሞ እኛ እናነባውና እርስ በራሳችንን እንከፋፋለን። ስለዚህ የራሳችንን ታሪክ ማወቅ አለብን። የራሳችንን ታሪክ ያወቅን ዕለት የምንነጋገረው ንግግር እኩል ይሆናል። መጽሐፉ ታትሞ ገበያ ላይ ሳይኖር እንዴት ስለ ከለ አላወቅም ብለን ከወንድማች ጋር የምንጣላበት ነገር ትክክል አይደለም። ብዙ ዩኒቨርሲቲዎች በአሁኑ ሰዓት አሉ ዩኒቨርሲቲዎች ውስጥ መጽሐፎች ከሌሉ፣ በተለይኛ ያሳተምናቸው መጽሐፎች ስለ ራሳችን አብላልተን ሌሎቹ ከጻፉት አውጥተን ይሄኛው ይጠቅመናል አይጠቅመንም ብለን እንክርዳዱን ለይተን ያወጣነው ጥሩ ነገር ከሌለ በስተቀር የሚሰጡን ውጠኑ የምናወጣው እኛው ራሳችን ላይ እና እሱ ነው ማዕዘን ድንጋይ እያደረግን መገንባትና ቤታችንን መስራት አለብን። ስለዚህ ተምሳሌትም የእህቶቻችንን ታሪክ ነው የሚያስረዳው። ሌሎችም ብዙ ያሳተምናቸው መጽሐፎች አሉ፣ ከመቶ ይበልጣሉ። ዘንድሮ ያንን ኢትዮጵያን እንደገና ለመፍጠር ሊያስችሉ የሚችሉ ናቸው። ስለዚህ ወጣቶች፣ ተማሪዎች፣ አስተማሪዎች፣ ሁላችንም እያነበብን ብንማማርና ብናውቅ የተሻለ ሀገር ይኖረናል ብዬ ተስፋ አደርጋለሁ። I'm sorry to miss our Yes, I have a family,